ከመከብካብ ዛልዎ ጥርቀት መንፈስ ቅዱስ አደረ ላዕሌኪ ዋይለ ልዑል ጸለለኪ ኦ ማርያም አማን ምሮኪ ቃለ ወልደ አብ ዘይነብር ላለም መጻ ዋዳነነ እመ ኃጢአት ሳሊለነ ቅዱስ